Rut ayu slash am አቶ አህመድ መሐመድ መሐመድ ኑር ፉቱሊ የኦጋዴን ብሔራዊ ነፃነት ግንባር ኦብነግ ሥራ አስፈጻሚ ኮሚቴ አባልና የአዲስ አበባ ቢሮ ኃላፊ ናቸው። ድርጅታቸው በዘንድሮ አገር አቀፍ ምርጫ ስላቀረባቸው እጩዎችና ይዞ ስለቀረባቸው የፖሊሲ አማራጮች ይናገራሉ። መነሻቸውን ያደረጉት በአገር አቀፍና በክልል ደረጃ ካቀረቧቸው እጩ ተወዳዳሪዎች ነው። በጠቅላላ ለሁለቱም ቤቶች ማለትም ክልላዊ መንግስት ፓርላማንና የሕዝብ ተወካዮች በአንድ ላይ ሁለት መቶ ሀምሳ የሚሆኑ እጩዎች ቀርበናል። በአሁኑ ውድድር በዚህ ውድድር ውስጥ በክልል ደረጃ የሶማሌ ክልል ነዋሪዎች እንደዚሁም ደግሞ በአገር አቀፍ ደረጃ ሌሎች ኢትዮጵያውያኖች የሕዝብ ተወካዮች ምክር ቤት ውስጥ ወንበር እንዲኖራችሁ ለማድረግ ምን አይነት አማራጭ ፖሊሲዎችን ይዛችሁ ነው የምትቀርቡት? አሁን ካለው ገዢ ፓርቲ ወይም አስተዳደሪ ፓርቲ የተለየ ምንድን ነው ዋነኛ ሕዝብ ልታበረክቱት ያሰባችሁት? መልካም ጥሩ ጥያቄ ነው። በመጀመሪያ ደረጃ እንደ ዋነኛ እንደ አንድ ቁጥር ኛ የምናየው የሰው ልጅ ዋጋ የሰው ልጅ ቫሊዩን ለመጠበቅ ዩመን ራይትስ ለመጠበቅ እንደምናውቀው በአፍሪካ በኢትዮጵያ ሀገር የዩመን ራይትስ ወይም የሰው ልጅ መብት አልተጠበቀም በታሪክ እና አሁኑን ያሉት ከሌሎች ፓርቲዎች የሚያ የምንለየው እና መጀመሪያ ለማበርከት የምንፈልገውን የሂዩመን ራይትስ በደንብ ለመጠበቅ ወይም የሚጠበቅ መንግሥት ለመመስረት ነው እና ሁለተኛ ደግሞ በአእምሮ ወይም በአስተሳሰቡ ነጻ የሆነ እና ለአገሪቱም ለሕዝቡም ለራሱም የሚያስብ ህብረተሰብ ለማፍራት እንደ ሁለተኛ የምናየው። ሶስተኛ ቁጥር ደግሞ ጥራት ያለው ትምህርት ጥራት ያለው ትምህርት ለማስፋፋት። በጠቅላላው ኢትዮጵያ የትምህርት ጥራት በጣም ዝቅተኛ ነው። የትምህርት ተቋማትን ወይም የትምህርት ቤቶች ደግሞ በጣም ዝቅ ያለ ነው ቁጥሩ እና ይሄንን ለማበርከት እና ከፍ ለማድረግ እንደ ሶስተኛ ቁጥር እንይዛለን። አራተኛው ደግሞ ፈንደሜንታል ወይም ቤዚክ ማን ላይት ለማን ቤዚክ የሆኑ ነገሮች እንደ ጤና፣ ትምህርት፣ ውሃ፣ መንገድ የመሳሰሉትን ነገር እነሱን ቅድሚያ ለመስጠት ነው። እና አምስተኛ ደግሞ እና በጣም ወሳኝ የሆነ ነገር ደግሞ ፍሪ ኦፍ ኮረፕሽን የሆነ መንግስት መመሰረት አለበት። እንደምናየው ሀገሪቷ ሀብት ያላት ለጋሽ ሀገሮችን የለገሷት ነው ንብረት አለ ግን በሰዎች ኪስ ነው። ይሄ ገንዘብ ወይም ንብረት የሚገባ ከኮረፕሽን ነፃ የሆነ ከጉቦ ነፃ የሆነ መንግስትና ሕዝብ መመስረት እንደ አምስተኛው ደረጃ ይዘን እናስባለን። እና ይሄን ካሸነፍነው እና ይሄንን ከሰራን ምናልባት ሰው ልጅ እንደ ህዩመን ቢን የሚያስብ ህብረተሰብ እናፍራለን ብለን እናስባለን። በተለይ አሁን በሶማሌ ክልል ያለው ሁኔታ ምን ይመስላል? በጠቅላላው በአገሪቱ ውስጥም ያለው እንደዚሁ በአገር አቀፍ ደረጃ ጸጥታ ሁኔታስ ምን ያህል አሳሳቢ ነው? ለኦብነግ እንደ አንድ ዜጋ ስነስር በቴሌቪዥን የተላለፈው ዜና እንደሰምታችሁ እንደሆነ መፈንቅለ መንግስት ሲያዘጋጁ ወይም ኦርጋናይዝ ሲያደርጉ ሰዎች ተይዟል ምናምን ይባላል። በሀገሪቷ ደግሞ ብዙ ቦታዎች ሰላም እንደሌለ እናውቃለን በሶማሊያ እና በአፋር በኦሮሞና እና በአማራው በትግራይ በመሀል ሀገርም በአዲስ አበባም ብዙ ነገሮች ይታያሉ እና ብዙ ቦታዎች በአገሪቷ ውስጥ የሰላም እጥረት እንዳለ እናውቃለን። እና ሪሊ በጣም በዛ ላይ ምርጫ ሲባል፣ በዛ ላይ ኮቪድ ናይንቲን እንዳለ እና አክቿሊ አሳሳቢ ሁኔታ ነው ያለ። ነው መስቀለኛ መንገድ ነው አገሪቷ ያለችው ብዙ ስጋቶችም አሉ። የሱዳንን ነገር ታውቁታላችሁ እንዳለ እና ይሄን ሁሉ ውስብስብ ስናይ በጣም አሳሳቢ እና በተጠንቀቅ መሆን የሚገባ ሁኔታ ነው ሀገሪቷ ያለችው። ምርጫው ከተካሄደ በኋላ በሚገኘው ውጤት ኦብነግ በህዝብ አመኔታም ከበሬታም አግኝቶ በክልል ደረጃም ሆነ በሀገር አቀፍ ደረጃ ምናልባት ጥምር መንግስት ለማቆም ቢችል ወይም በክልል ደረጃ የሶማሌ ክልልን ወይም ሪጅን የማስተዳደር እድል ቢገጥመው የሚቀጣዮቹ የምርጫ ዘመን አምስት ዓመታት ጊዜ ውስጥ ከትምህርት ከጤና፣ ከፖሊሲዎቹ፣ ከሰብአዊ መብቶቹ ባሻገር ከልማት አኳያ ወይም በሌሎች ዘርፎች ምን ነገሮችን ለሚቀጥሉት አምስት ዓመት ማሻሻያ ለውጥ ለማድረግ አስቦ ይገኛል? አክቻሊ ምርጫው ከተካሄደ በፍሪና ፌር ኤሌክሽን እኛ በጥምርም ሆነ በመሸነፍም መንግስቱን፣ ከተሳተፍነና ወደ ስልጣን ከመጣን ቅድሚያ እንደነገርኩ ለአምስት ነጥቦችን አነሳሁት። ከዛ ባሻገር ይቺ ሀገር ንብረት አላት። ነዳጅ እና ጋዝና ኦየል አለን፣ ላይፍ ስቶክ አለን፣ እርሻ አለን። ይህን ነገር ማልማት ህዝብን እንዲሰራ አገሩን እንዲያለማ ማስተማር ዋና ዋና ቅድሚያ ከምንሰጣቸው ነጥቦች አንዱ ይሆናል። አይተሃል፣ ከአውስትራሊያ ነው እየደወልከኛለ። በአውስትራሊያ ዛሬ ጠዋት ወጥቶ ማይሰራ ሰው አይኖርም። እንዲያውም አብዛኛዎቹ ሰዎች ደበል ሽፍት ያበር ይሰራሉ፣ ሁለት ስራዎችን ይሰራሉ። የእኛ ሰዎች ተቀምጠው ቁጭ ብለው እጅና እግራቸውን አስረው ገንዘብ ለማገኘት ያስባሉ። ይሄን ነገር ደግሞ ራሳችንን እንደው ማዳን አንችልም። ሀገራችን ቀርቶ ህዝባችን ሰርቶ፣ ልቦ ደክሞ፣ ለፍቶ እንዲያ ያገኝ ሀገሩን እንዲያ እንዲያለማ ሰው ሀገሮች የተሰለጠኑት እንደዛ ስለሆነ እንደ አንድ ትልቅ ነገረኛ የምናየው ህዝቡ እንዲሰራና ለፍቶ እንዲበላ ማበረታታት ነው። ይህንን መንግስት መመቻቸ ለበት በዛ ላይም ጸጥታ ያስፈልጋል። ሁልጊዜ እንደምትታወቀው አፍሪካ በፋይናንስ እና ጦርነት ነው። ከፋይናንስ ነፃ የሆነ በዲሞክራሲ ማንኛውም ሰው መብቱና ፍላጎቱን ወይም ይገባኛል የሚለውን ነገር በዲሞክራሲ መልክ የሚተገበር ወይም የሚታገልለት አገር መመሰረት አለብን። እንደዚህ አይነት ሁኔታ ማመቻቸት አለብን ብለን እናስባለን። በተጨማሪ እንደሚታወቀው ኦብነግ በሀገር ውስጥ ብቻ አይደለም፣ በባህር ማዶም ያሉ በዲያስፖራ ማህበረሰብ ውስጥም ደጋፊዎች አሉት። ከውጭ ከሚኖሩ ወገኖችስ ደጋፊዎቻች ደጋፊዎቻችሁስ ምን አይነት እገዛዎችን ትሻላችሁ ወይም ምን አይነት መልእክት ላያስተላልፉ ይሻሉ። አስፈላጊ ሽን ከሀገራችን ተሰደን ሳንፈልግ ሰው ውጭ ሀገር ገባ ወደም ጠላም ብዙ የኛ ዜጎች ውጭ ሀገር ገብተዋል። በአንድ በኩል እንደ ፋይዳ እናያለን ያለን ይሄን ነገር ምክንያቱም ህዝብ እዚያ ሀገር ሄዶ ትምህርትና ስልጣኔ አድርጎ ተመልሶ ይመጣል። ምን ይባላል በአማርኛ ተምሮ ይመጣል፣ ይበለት ተምሮ ይመጣል እና ባላቸው ትምህርት፣ ባላቸው ቴክኒክ፣ ባላቸው ንብረት ተመልሶ ወደ ሀገራቸው ተመልሶ ለህዝባቸውና ለሀገራቸው እንዲያበረከቱት ለራሳቸው ምንትም እንዲሆንላቸው ኢንቨስትመንት እንዲያደርጉት ሀገሪቷን ጥሪያችንን እናቀርባለን። ለህዝባችን እናበረታታለን። ደግሞ ለነሱ ደግሞ ምቹ ምቹ ሁኔታ እናመቻቻለን ብለን እናሰባለን። እና ማንኛውም ሰው የሀገሩን እኩል አያገኝም። ውጭ ሀገር ሆኑ የሆም ሲክ እንዳለባቸው እናቃለን። እና ኑህና ሀገራችን አልሙ ህዝባችሁን አስተምሩ፣ ከህዝባችሁ ጋር ጎን ሁኑ ብለን እንጠራለን። ታንክ ዩ አቶ አህመድ መሐመድ መሁመድ ኑር ፋቱሊ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ስራ አስፈጻሚ ኮሚቴ አባልና የአዲስ አበባ ቢሮ ኃላፊ ስለ ቃለ ምልልሱ እናመሰግናለን። ታንክ ዩ እኔም አመሰግናለሁ።